ሃያ አንድ ቀን ወለገጸ ይትመሃለሉ ኩሉ ብኦላነም ህድረ ኩሉ ክብራ ኩሉ ክብራ ለወለተ ንጉሰ ኣሴዎን ለወለተ ንጉሰ ኣሴዎን ብዘ አዝፋረ ወርቁጽፍ ብዘ አዝፋረ ወርቅ ብዘ አዝፋረ